The Voice of America. yeah, you, America Radio <laughs> هذا مدعع مصر السياره منال عيدي بتتصاونه بكارا منال عيدي يا كيموكي بارغاتو منال عيدي مسكينوچن بمبلغ منال عيدي يالولاللو يا كاس منال عيدي ኢድ ሙባረክ የተወደዳችሁና የተከበራችሁ ሙስሊም ምዕመናን እንኳን ለ1436ኛው ዓመት ኢድ አልፍጥር አደረሳችሁ። በዓሉ የጤና መጪው ጊዜ የሰላም የመግባባት የስኬትና የመልካም ውጤት እንዲሆን እንመኛለን። እንኳን አደረሳችሁ። በ19፣ በ22 እና በ25 ሜትር በአንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ሐምሌ 10 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን የዚህ ምሽት አስተናጋጆቻችሁ ሶሎሞን አባተና ቆንጅ ይታየናል። ኢድ ሙባረክ። كازمت عدمة السيارة من العايدي بد تستاهل بغارة من العايدي يا كيموچي بمبلغ من العايدي يسكنوچ بمبلغ من العايدي ياللالا ياللو يا كاز من በድጋሚ እንኳን ለኢድ አልፈጥር አደረሳችሁ እንላለን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ዶክተር አህመድ አብዱራህማን የኢድ መልእክት ነው። ዶክተር አህመድ አብዱራህማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት። ኢድ ሙባረክ አለይና ወዐለይኩም። እንደምናችሁ? እግዚአብሔር ይመስገን እንኳን አደረሰው በድጋሚ እርሶንም መላ ሙስሊም ምእመናንንም ለዛሬው የኢዳል ፍጥር በዓል ያለትን መልእክት ለምእመናኑ እንዲያስተላልፉልን ጠይቆታለሁ። ብስምላህ ረሕማን ራሒም አልሐምዱ ልላህ ረብ ልዓለሚን አሰላቱ ወሰላሙ ዐላ አሽረፍ አልሙርሰሊን አማ ባዕድ ለመላው ሙስሊም ህብረተሰባችን በሀገር ቤት ላሉ በውጭ ሀገር ላሉ ወንድሞቻችን እህቶቻችን እንኳን ለአንድ ሺ አራት መቶ ሰላሳ ስድስተኛው ዓመተ ሂጅረ የረመዳን ወር አደረሳችሁ እንላለን። የረመዳን ወር በጣም እዝነት የተሞላበት ወር ነው። ቁርአን የወረደበት ነው። ህዝበ ሙስሊሙ በአጠቃላይ ቀኑን በኢባዳ ሌሉንም በዝክር ነው ያሳለፈው። ቀን ምግብና መጠጥን ትቶ ማታም እንቅልፉን ቀንሶ እንዲሁም ደግሞ ቀን ካላስፈላጊ ንግግሮች እና ወሬዎችም ተቆጥቦ በአጠቃላይ አላህን በማስታወስ እና አላህን በመገዛት ያሳለፈበት ጊዜ ነው። በዚህ ወር ውስጥ በጣም የተለየ ኢባዳ የሚደረግበት ነው። ሌይለተል ቀድርም የሚጠ የሚጠበቅበት ወር ስለሆነ ከፍተኛ ዒባዳ ሲያደርግ ነው ያሳለፈው። ከዛም አልፎ ደግሞ በዛሬ ዕለት ዒድ ላይ ነው የዋለው እና የዒድ በዓልን ሲያከብር ስለሆነ በአጠቃላይ የስነ ምግባር ምጡቅነት የሚታይበት የማህበራዊ ተርቢያና የግለሰብ ተርቢያ የሚከናወንበት ወር ስለሆነ እንኳን ይህንን አልፋችሁ ለዚህ ለዛሬው ዒድ ቀን ያደረሳችሁ ያን ዒድ ሙባረክ ኩሉ ዓምን ዋንቱም ብኸይር እንላለን። አመሰግናለሁኝ ዶክተር አህመድ። መልካም በዓል። በድጋሚ መልካም ዶክተር አህመድ አብዱራህማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝደንት ናቸው። ሃይማኖታዊ መልእክታቸውን ያስተላለፉልን እናመሰግናለን ለመልእክታቸውና ለመልካም ምኞታቸው። ኢድ ሙባረክ የሚለውን ተመ ዜማ ደግሞ ዋሽንግተን ዲሲ የሚገኘው ፈርስት ሂጅራ የሚባለው ተቋም ነው የላከልን። በጣም እናመሰግናለን። መልካም በዓል መልካም ኢድ አልፍጥር እንዲሆን እንመኛለን ለሁላችንም። ወርሃ ረመዳን ለምን ተለይቶ ቅዱስ ሆነ? የረመዳን ጾምስ ምስጢር ምንድን ነው? ኢድ አልፈጥርስ? አንድ ሙስሊም የታሪክ ተመራማሪ፣ ደራሲና ጋዜጠኛ አነጋግረናል። ጋዜጠኛ ደራሲ፣ የታሪክ ተመራማሪ፣ ጸሐፊ ባልደረባዬ ተሾመ ብርሃኑ ኢድ ሙባረክ፣ እንኳን አደረሰ ለበዓሉ። አለይናው አሌክ እናንተንም እንኳን አደረሳችሁ። በመላው ኢትዮጵያ ሕዝብና በመላው ከመላው ዓለም ሕዝብ ጋር ሆነን የኢዳል ፈጥርን በዓል በማክበራችን እና ለዚህ በመድረሳችን ፈጣሪን እናመሰግናለን። አሜን አሜን። ጥያቄ የመጀመሪያው አቶ ተሾመ ለመሆኑ ረመዳን ምንድን ነው? ምንድን ነው ይሄ ወር ከሌሎቹ ወራት ተለይቶ ቅዱስ እንዲሆን ያደረገው? በመሰረቱ ይሄን ጥያቄ የተለያዩ ምሁራን አሉ፣ እነዛ ቢመልሱት ኖሮ በጣም ጥሩ ይሆን ነበር። ነገር ግን በበኩሌ በርካታ ሰዎችን አነጋግሬ፣ አንዳንዶቹን ፈቃደኛ ባለመሆናቸው ሊመልሱ አልቻሉም። ስለዚህ እኔ ለመመለስ ሞክራለሁ። ጾምን በሚመለከት አላህ ባወረደው ቁርአን በቅዱስ ገብርኤል አማካይነት ለነብያችን ሰለላሁ ዓለይሂ ወሰለም ባወረደው ቁርአን ውስጥ ጾምን በሚመለከት ቢያንስ ቢያንስ ከሰባት ስምንት ቦታዎች ላይ ስለ ጾም ገልጿል። በተለይም በሁለተኛው ምዕራፍ ላይ በሱረቱል በቀራ ከቁጥር መቶ ሰማንያ ሶስት እስከ መቶ ሰማንያ አምስት እንደገና በዚህ ምዕራፍ ላይ በቁጥር መቶ ሰማኒያ ሰባት በዚህ ቁጥር ላይ መቶ ዘጠና ስድስት እና በሌሎቹም እንደ ሱረቱ ናስ እና ማዒዳ አህዛብ እና አልሙጀዲላ ስለ ጾም ገልጿል ስለዚህ በተለይም በሁለተኛው ምዕራፍ በቁጥር መቶ ሰማኒያ ሶስት ላይ እናንተ ያመናችሁ ሆይ ከእናንተ በፊት ለነበሩት እንደታዘዘው ሁሉ ለእናንተም ጾም ታዟል በማለት ፈጣሪ ለሙስሊሞች በሙሉ መጾም እንዳለባቸው መጾም ግዴታቸው መሆኑን አስፍሯል። ከዛም በላይ በዚሁ ምዕራፍ ቁጥር አስራ አምስት ላይ በሮመዳን ወር ቁርአን የሰው ልጅ መመሪያ ይሆን ዘንድ እንዲወርድ እንዳደረገና ይህም ሮመዳን ጨረቃ ስትወጣ እንደሚጾምና ጨረቃ እንደገና ተመለሳ ስትወጣ ደግሞ እንደሚፈታ ያስረዳል። ስለዚህ ሮመዳን የሚጾመው አንደኛ የፈጣሪው ትእዛዝ ነው። የሰው ልጅ ሮመዳንን መጾም አለበት። በሮመዳን ወር ልዩ ልዩ ጸሎቶችን፣ ልዩ ልዩ በጎ ነገሮችን፣ ልዩ ልዩ የተቀደሱ ነገሮችን በማድረግ እንዲያሳልፍ በልዩ ልዩ የነቢዩ መሐመድ ሰለላሁ አለይሂ ወሰለም ሀዲሶችም እንደተጠቀሱ እንረዳለን። የመተዛዘን ወር እንደመሆኑ መጠንም ሙስሊሞች ለእርስ በርስ ይተዛዘናሉ። ለችግረኞች ያዝናሉ። ያላቸውንም ሀብት ያላቸውንም ማለትም የሚገባቸውን ያክል ይሰጣሉ። የተወሰነ በዘካ መልክ ይሰጣሉ እና በልዩ ልዩ መንገዶች የተቸገሩ ሰዎችን ይረዳሉ። ስለዚህ ሮመዳን የተቀደሰ ወር ብቻ ሳይሆን የመተዛዘን የመተሳሰብ እና የመፈቃቀር ወር እንደሆነ በድርጊትም በቁርአንም በሀዲስም የምንረዳው ነገር ነው። እንግዲህ አቶ ተሾመ ቅዱስ ቁርአንም የወረደበት ወር ነው ብለው የሃይማኖት አባትም ነግረውን ነበርና፣ አዎ አንደኛ የፈጣሪ ቃል ነው። ቅዱስ ቁርአን የፈጣሪ ቃል እንደመሆኑ መጠን እንደገና ደግሞ ራሱ ቅዱስነቱን የገለጸ እንደመሆኑ መጠን ስለዚህ ለሰው ልጅ በተለይም ለሙስሊሞች እስልምና ለሚከተሉ ሰዎች ቅዱስ ወር ነው። ቅዱስ ጾም ነው። አቶ ተሾመ ከጨረቃ ጋር የሚያያይዘው ነገር ምንድን ነው? ይሄንን ወር ጾሙን ጨረቃ ፐርፌክት በመሆኗ ነዋ። የምትወጣበትና የምትገባበት ቀን ይታወቃል። ስለዚህ የዕውደቷን የተፈጥሮ ክስተቷን ልትቀይር አትችልም፣ አትዛነፍም። ስለዚህ መለኪያው ጨረቃ በሚወጣበት ጊዜና ይሄ አስትሮኖሚካል ፋክት ነው እና ያ አስትሮኖሚካል አሁን ልናረጋግጠው የምንችለው ማለት ነው። እና ፈጣሪ ደግሞ ይሄንን ፐርፌክት የሆነ ይሄንን ትክክለኛ የሆነ የቀን አቆጣጠር የፀሐይ ጨረቃን እንዲመለከት በሀያ ስምንተኛ በሀያ ስምንት ሀያ ዘጠኝ እንደዛ እያለ ስታይ በሰላሳም እንደሆነ ያንን ሰዎች ጨረቃን አይተው እንዲጾሙ ጨረቃን አይተው እንዲያፈጥሩ አድርጓል። ጨረቃን የማምለክ ጉዳይ አይደለም። ምናልባት ብዙ ሰዎች ከጨረቃ አምልኮት ጋር ሊያያይዙት ይችላሉ። ይሄ በጣም ፈጽሞ ስህተት ነው። እንደገና ደግሞ አንዳንድ ሰዎች ከጥንት እምነት ጋር በማያያዝ ይገልጹታል። ይሄም ስህተት ነው። እስልምና በጨረቃ የሚያምን አይደለም። ነገር ግን ለመቁጠር ጊዜውን ለመቁጠር፣ ሰዓቱን ለመ ትክክለኛነቱን ለማወቅ ትክክለኛ የሆነ የፈጣሪ ክስተት ፈጣሪ ተፈጥሮን እንደፈለገ የሚገራበት የሚመራበት እንደመሆኑ መጠን ጨረቃ የምትወጣበትም ቀንና የምትገባበትም ቀን በትክክል ስለሚወጣ ትክክለኛ የመቁጠሪያ ጊዜም በመሆኑ ጭምር ነው። እስቲ የጾሙስ ምስጢር ምንድን ነው? አቶ ተሾመ ሙሉ በሙሉ አለመብላት ሙሉን ቀን ማለት ጨረቃ ገብታ እስከምትወጣ ድረስ እንደገና ማለት ነው። ባለው ጊዜ እሱም ትእዛዝ ነው። በዚህ ጊዜ ጨረቃ ስትወጣ ጹሙ፣ ጨረቃ ስትወጣ አፍጥሩ እንደሚለው ሁሉ ጎህ ከመቅደዱ በፊት ማለትም ነጩ ወደ ምስራቅ በምንመለከትበት ጊዜ ጎህ ከመቅደዱ በፊት የምናየው ብርሃን አለ። ይህንን ብዙ ጊዜ ቤት የሚቀመጡ ሰዎች አያውቁትም፣ ነገር ግን ተፈጥሮ የሚመለከቱ ሰዎች ያውቁታል። ማለዳ ላይ ስለዚህ ጎህ ከመቅደዱ ማለዳ ነው። ከማለዳ ከመሆኑ በፊት ፀሐይ ከመውጣቷ በፊት ቀደም ብሎ ለምሳሌ በአሁኑ ጊዜ እስከ ለአስራ አንድ ሰዓት ሀያ ጉዳይ ድረስ እንዲበላ ከዛ በኋላ ደግሞ እስከ ምሽቱ አንድ ሰዓት ኦልሞስት ወይም አስር ጉዳይ እስኪሆን ድረስ እንደ ሁኔታውን እንደ ፀሐይ አቀማመጥ የሚወሰን ነው እንዲበላ በአጠቃላይ ስናሰላ ወደ እንዲጾም ቀኑና እንዲጾም ና እንዲጾም ና በአጠቃላይ አስራ አራት ሰዓት ያህክል ጾሞ እንዲውል ይደረጋል እና ይሄ አሁን በሚጾምበት ጊዜ መጾም ብቻ አይደለም፣ አለመብላት ብቻ አይደለም። አንድ ሙስሊም ጾመ የሚባለው አንድ ሙስሊም ጾመ ሊባል የሚችለው ከብዙ ነገሮች ጋር አብሮ የጾመ እንደሆነ ነው። ማለትም ክፉ ነገር አለማድረግ፣ ክፉ ነገር አለማሰብ፣ ደግ ነገር ማድረግ፣ ደግ ነገር መፈጸም፣ ደግ ነገር ማሰብ፣ እንደገና በስነ ስርዓት ህይወቱን መምራት፣ የሌሎቹንም ህይወት በስነ ስርዓት ማለትም አክብሮ እንዲኖር የማድረግ ሌሎች ዓይኑም ምላሱም ልቡም ከመጥፎ ነገር እንዲቆጠብ እንዲጾም፣ እንዲሰግድ፣ ፈጣሪን እንዲያስብ፣ እንዲጸልይ፣ ቁርአን እንዲቀራ እና ሌሎቹንም የነቢዩ መሐመድ አስተምህሮቶች እንዲከታተል፣ እንዲሰማ በየመስጊድም ሆነ በየዱዓ ማድረጊያው ቦታ እቤቱም ቢሆን እነዚህ እነዚህ ናቸው። አሁን ሮመዳንን ሮመዳን የሚያሰኘው አለመብላት ብቻ ሳይሆን ጥሩ ነገር ማድረግ፣ ከመጥፎ ነገር መከልከል፣ ማወቅ፣ በእውቀት ላይ የተመሰረተ አመለካከት ወይም እስላም እንዲሆን ማድረግን የሚያካትት ነው። በኢድ አልፍጥር ወይም በጾሙ መፈቻ ጊዜ ምንድን ነው የሚደረገው? እንግዲህ ምንድን ነው ጾሙ ከመፈታቱ አንድ ቀን ቀደም ብሎ ሁሉም ሙስሊም ለተቸገሩ ሰዎች ዘካት አልፊጥር ማዋጣት አለበት፣ መስጠት አለበት። ይሄ እንደ ሁኔታው በሀገራችን ለምሳሌ ዘንድሮ ስንዴ በኪሎ ወደ አስራ ሁለት ከአስራ አንድ እስከ አስራ ሁለት ነበር። በተለያዩ ቦታዎች የተለያዩ ሊሆኑ ይችላሉ፣ ግን አዲስ አበባ የነበረው ወደ አስራ ሁለት አካባቢ ስለነበረ እያንዳንዱ ሙስሊም አስራ ሁለት ምን ቤተሰብ አባል አስራ ሁለት ብር አንድ ኪሎ ስንዴ ስለዚህ አንድ ኪሎ ስንዴ አስራ ሁለት ብር ስለነበረ እንግዲህ ቴምር ይሰጣል። ሌላም ነገር ሊሰጥ ይችላል። አሁን በአዲስ አበባ ገብስም ሊሰጥ ይችላል። ይሄ ዘካው ዘካው ዘካው ምጽዋት ማለት ነው። ምጽዋት ነው። አዎ ምጽዋት ምንድን ነው? የተቸገሩ ሰዎች ሳይበሉ እንዳይቀሩ ወይም ጾሙን በደንብ ሳይፈቱ ሳያፈጥሩ እንዳይቀሩ፣ በዓሉ ሁሉም ሰው ሁሉም ሙስሊም ደስ ብሎት እንዲያሳልፍ ለማድረግ ነው። በዚህ መሰረት ለምሳሌ አራት ቤተሰብ አባላት ያሉት ሰው ሁለት ኪሎ ተኩል ስለሆነ ማዋጣት ያለበት አንድ ሰው በአንድ ሰው ሲታሰብ የአንድ ሰው መዋጮ ሰላሳ ይሆናል። አራት ቤተሰብ አባላት ያሉት መቶ ሀያ ብር ለተመጽዋች ሰዎች ይሰጣል። በቤተሰብ ቁጥር እና በቤተሰብ ቁጥር ለተቸገሩ ሰዎች ይሰጣል ማለት ነው። ስለዚህ አንድ ቤተሰብ ለምሳሌ የተቸገረ ቤተሰብ ሶስት አራት ሰው ቢረዳው ፈጥሩን ደስ ብሎት ያፈጥራል። እኩል ይሆናል። ልብሱ ንጹህ ይሆናል። ሆዱ ይሞላል እና ደስ ብሎት ያሳልፋል ማለት ነው። አቶ ተሾመ ቅዱስ ረመዳን ጾም ቅዱስ ከሚያደርጉት ነገሮች አንዱም ሰው ሁሉ በጎ ነገር የሚያስብበት በጎ ነገር የሚያደርግበት ወር በመሆኑ ነው። የኢዱም በዚሁ መንፈስ ነው የሚውለው። አሁን አሁን ስንመለከት ግን ሙስሊሞች በዚህ በረመዳን ጾም በሙስሊሞች ላይ ጥቃት ሲያደርሱ እናያለን። በመስጊዶች ላይ ጥቃት ሲያደርሱ እናያለን። በፊት በፊት እኔ ሳስታውስ በሮመዳን ጊዜ ጦርነቶች ሁሉ ይቆሙ ነበረ። በሶላት ሰዓት ጦርነቶች ይቆሙ ነበረ። የሌላ ሃይማኖት ተከታዮች እንኳን ይሄንን አክብረው ጦርነቱን ያቆሙ ነበረ። አሁን አሁን ስናይ ግን ሙስሊሞች ራሳቸው ሮመዳን ጾም ላይ ያሉ በሌሎች ሙስሊሞች ላይ በሌሎች ሰዎች ላይ በሌሎች እምነት ተከታዮች ላይ ጥቃት ሲያደርሱ እያየን ነው። አቶ ተሾመ እንዴት ነው ይረዳው? ይሄ በጣም ይሄ ምንም በማያጠራጥር ሁኔታ በተደጋጋሚ የሃይማኖቱ አባቶች የሚያስተምሩት የሚነግሩት፣ የሚያስታውሱት ነገር ነው። ነገር ግን ፖለቲካ በሚሆንበት ጊዜ፣ መግዛት በሚሆንበት ጊዜ፣ ሰውን መግዛት በሚሆንበት ጊዜ፣ የበላይነትን ለመንጠቅ በሚሆንበት ጊዜ ሰዎች ከመንፈሳዊ ወይም ከሰማያዊ ቤታቸው ይልቅ ዓለማዊ ቤታቸው፣ ዓለማዊ ስልጣናቸው፣ ዓለማዊ ጥቅማቸው ያይልባቸዋል። ከዚህም በተጨማሪ በሃይማኖታዊ አመለካከት ሰይጣን የራሱን ስራ ይሰራል ማለት ነው። በዚህም መሰረት በሮመዳን ጾም እያንዳንዱ ሙስሊም በሰላም መጾም ሲገባው፣ በሰላም ፈጣሪውን ማመስገን ሲገባው፣ በሰላም በጎ ነገሮችን ማከናወን ሲገባው ወገኑን አንደኛው ወገን ሌላውን ወገን ወይም ወገን ለወገን እርስ በርስ ሲጨራረስ ማየት እየተለመደ እየሆነ መጥቷል። ይሄ ከፈጣሪ ፍላጎት ሳይሆን ከሰብአዊ ፍላጎት፣ ከሰይጣን ፍላጎት ጋር የተቀናጀ ይመስለኛል። አቶ ተሾመ ብርሃኑ ለሰጠኝ ማብራሪያ በጣም አድርጌ አመሰግናለሁኝ። በዓሉ ከቤተሰብህ ጋር ከመላ አካባቢ በሀገርም፣ ቅድም እንደተመኘው በዓለም ደረጃም መልካም በዓል እንዲሆን በመላ ባልደረቦች ስም እመኛለሁኝ። ኢድ ሙባረክ። በድጋሚ አሌ ነው። አንተንም በጣም እናመሰግናለን። እንግዲህ እኔ የሚችለውን ያክል ሞክሬያለሁ። ሌሎች መምህራን ቢያስተባብሩ ጥሩ ነበር። ወደፊት ደግሞ እነሱን እያገኝ እናናግራለን። አመሰግናለሁ ሽ وبرك. المبارك. عيد المبارك. مبارك مبارك مبارك لنا ولكم مسلم مسلمة فختموا له السلام عليكم عيد المبارك. مبارك مبارك مبارك لنا ولكم مؤمن مؤمنا فختموا له السلام عليكم عيد المبارك. مبارك مبارك مبارك لنا ولكم تقبل الله صالح الاعمال لنا ومنكم عيد مبارك مبارك يا رمضان يا حجور يا جمعه

جن ብ ؤ ع move Mubarak,

Marek Eid Mubarak Mubarak Mubarak Muslim Muslimat alaikum

እንኳን አደረሳችሁ ያሉ አድማጮችም አሉ። እነሆ መልእክቶቻቸው ነው። በመላው ዓለም የገኙ ሙስሊሞች ኢድ አልፈጥር እንኳን አደረሰ መልካም በዓል ያልኩ በድጋሚ ቲንክ ዜዋ ስላሚያ ከዋሽንግተን ዲሲ። ሰላም፣ እንኳን አደረሳችሁ ዜዎች ሙስሊም የኢድ በዓል የፈጥር በዓል እንኳን አደረሳችሁ። እንዲሁም ለዓለም እስልምና ሃይማኖት ተከታዮች በሙሉ እንኳን በሰላም አደረሳችሁ። የሚቀጥለው ኢድ በሰላም ንቀርስ። ሄሎ የአማርኛ ቋንቋ አዘጋጆች በሙሉ እንደናችሁ። ስም የሚደውሉ ከደንበር ኮሎራዶ ነው። ስሜ የገመች እርቦ ይባላል። መላ የእስልምና እንኳን ለኢደል ፍጥር አደረሳችሁ ለምሎ ምዕራብ አርሲ የሚገኙ እናቴ ሙና አታባ ምዕራብ አርሲ አዳባ የሚገኙ አባቴና አማቶችን በሙሉ አቶ ያባ ሻፊ ሁሴን ሻፊ ሀማም ሻፊና መላ ዓለም የሚገኙ ሙስሊሞችና ጎደኞችን እንኳን ለዚህ ኢድ ፈጥር አደረሳቸው ይላቸዋለሁ። ኢድ ሙባረክ مبارك لنا ولكم مسلم مسلمة اقسموا له السلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات اقسموا السلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الاعمال منا ومنكم مبارك, مبارك, مبارك የእስልምና ምእመናን በድጋሚ እንኳን አደረሳችሁ ለኢዱ። በመስክና ባሉ ባልደረቦቻችን ስም ሁሉ ለዛሬ መልካም በዓል እያልን እንሰናበታለን። አብራችሁ ሰንብቱ። አመሰግናለን። አላህ በሰጠን በዓላቶች ዒዱ ሲመጣ በሳምንቱ ዒድ በጁምዓ በዓመት ዒዶቹ ዒድ ሙባረካን ለአላህ ባሮት ለሙስሊሞቹ ዒድ ሙባረክ ሙባረክ ሙባረክ لنا ولكم مسلم مسلمات سلام السلام عليكم عيد

مبارك مبارك لنا ولكم مسلم مسلمات تصبوا مولا السلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات تصبوا ملوك السلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الاعمال منا ومنكم سرقوا كلمة

Mubarak, Mubarak, Mubarak, Mubarak, Muslim, Mubarak, Mubarak, alaykum, Mubarak, Mubarak, Mubarak,

يا رب يا يا جمالك لك ان تكون لك ان تكون لك ان الله بس عيدو بس هم عيد عيد لالله عيد مبارك, مبارك, مبارك مبارك لنا ولكم مسلم مسلمة توسفا ملوس سلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنة توسفا ملوس سلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الأعمال منا ومنكم.

عيد مبارك مبارك مبارك لنا ولكم مسلم مسلمات فوق ملوك سلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات فوق ملوك سلام عليكم عيد مبارك مبارك مبارك لنا ولكم.

mubarak mubarak mubarak mubarak lena wanakum muslim muslim i tush ramu loo salam alaykum ayya mubarak mubarak mubarak lena wanakum momeen momeen i tush ramu loo salam alaykum